ሐሳቡን መቀየር ከፈለጉ ወይም ለልጆቹ የተሻለው የርቀት ትምህርት ይሁን ወይስ በአካል ትምህርት ቤት መሄድ የሚለው ላይ እርግጠኛ ካልሆኑ ወይም ደግሞ ይህን ውሳኔ በተመለከተ ጥያቄዎች ካለዎት ከሴፕተምበር 2021 እስከ ጁን 2022 ለሚቆየው የትምህርት ጊዜ ስለሚኖሩት ውሳኔ ከትምህርት ቤት ሰራተኞች ጋር ለመነጋገርና ውሳኔውን ከጁን 2 ቀን 2021 በፊት ለመወሰን እንዲችሉ እባክዎን ወዲያውኑ ለትምህርት ቤቱ ይደውሉ ወይንም ኢሜይል ያድርጉ።